በኢትዮጵያ መንግስት የጸረ ሽብር ሕግ የተከሰሱት የዞን 9 የኢንተርኔት ጸሐፍት የዓለም አቀፍ የፕሬስ ነፃነት ሽልማት አሸናፊ ሆነዋል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ተለምዷዊው ሚዲያ በፋይናንስ እጦት፣ በመንግስት ጫና በተዳከመበት አገር ውስጥ ለተጫወቱት አዎንታዊ ሚና ጸሐፍቱን እንደሚሸልም አስታውቋል። በዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት የምስራቅ አፍሪቃ ተወካይ ቶም ሮድስ በሽልማቱ የዞን ዘጠኝ ጸሐፍት ሀሳብን ለመግለጽ ነጻነት ላበረከቱት አስተዋጽኦ እውቅና ከመስጠት ባሻገር በኢትዮጵያ ያለውን ነባራዊ ሁኔታ ለማሳየት መታቀዱን ተናግረዋል። እንደ ቶም ሮድስ ከሆነ የኢንተርኔት ጸሐፍቱ በወጣት ኢትዮጵያውያን ዘንድ ያሳደሩት አዎንታዊ ተጽዕኖም ከፍተኛ ነው። ሰዎች ጦማሪያኑ የሚሰሯቸውን ስራዎችና ጦማራቸውን ይከታተላሉ። በኢትዮጵያ ነፃ ሚዲያ በተለይም ደግሞ ነፃ የድረገጽ ሚዲያ እንዲኖር የሚያደርጉትን ጥረት ይደግፋሉ። ከዞን ዘጠኝ የኢንተርኔት ጸሐፍት በተጨማሪ ከማሌዥያ ዙልኪፍለ አንዋር፣ ከፓራጓይ ካንዲዶ ፊጌሬዶና በሶሪያ በድብቅ የሚሰራው የራቃ ማህበረሰባዊ ጋዜጣ ስብስብ በመጪው ህዳር 14 ቀን 28 ዓ ም ኒውዮርክ ውስጥ ሽልማት ይበረከትላቸዋል። ከዞን 9 ኢመደበኛ ቡድን አባላት መካከል ከሶሊያና ሽመልስ በስተቀር ስድስቱ በቀረበባቸው ክስ ለእስር ሲዳረጉ፣ አራቱ አሁንም አልተፈቱም። በዞን 9 ጸሐፍት ላይ የቀረበው የክስ መዝገብ ላይ በቀዳሚነት የሰፈረው ስም የሶሊያና ሽመልስ ነው። የዓለም አቀፍ የፕሬስ ነጻነትን አዋርድ ማግኘት ትልቅ ዕውቅና ነው ያንን እውቅና ከሶስት ሀገራት ከመጡ ሌሎች ከሆነው ማግኘት በዓለም አቀፍ ደረጃ እውቅናው ደስ ይላል። በተለይ ደግሞ በእስር ለሚገኙ ዞን ዘጠኝ ጦማሪያ እንዲሁም ሌሎች ሀሳብን በነጻነት መግለጽ ናት በተያያዘ ዋጋ እየከፈሉ ላሉና ለከፍሉም ለነበሩ ሰዎች ኢትዮጵያ ያለው የፕሬስ ጉዳይ በጣም አፋኝ እንደሆነና አስቸጋሪ እንደሆነ እውቅና መሰጠቱ ጥሩ ነው፣ አስደሳች ነው። ሌት ከቀን ይህንን ጉዳይ መስዋዕትነት እየከፈሉበት ያሉት ሰዎች መስዋዕትነታቸው እንዳልተረሳ በአለም አቀፍ ደረጃም እንደታወቀ ማጽናኛ ይሆናል። ስለሚያገባን እንጦምራለን የሚል መፈክር ላነገቡት የዞን ዘጠኛ የኢንተርኔት አምደኞች ሊበረከት የተዘጋጀው ሽልማት ሀሳብን የመግለጽ ነጻነት መብት በኢትዮጵያ የተጋረጠበትን ፈተና እንደሚያሳብቅ ሶሊያና ታምናለች። የፕሬስ ነጻነትን ሽልማት መውሰድ ማለት የሚያሳየው ተቃራኒ መረጃ ምንድን ነው? አገሪቷ ያለችበትን የሀሳብን ነጻነት መግለጭ መብት ደረጃ በጣም ዝቅተኛ መሆን ነው። እሱ ደግሞ ማንንም አያስደስትም። ሁላችንም የፕሬስ ነጻነት አዋርዱ ቀርቶ ግን ኢትዮጵያ ሀሳብ በነጻነት የሚገለጽባት ሀገሮች አንዷ ሆና ጋዜጠኞችም ሆኑ ጦማሪያንም ሆኑ ሌሎች ሀሳባቸው የሚገልጹ ሰዎች በነጻነት የሚኖሩባት ሀገር ብትሆን ነበረ የተሻለ የሚሆነው። በዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት የምስራቅ አፍሪቃ ተወካይ ቶም ሮድስ በኢትዮጵያ ያለው የኢንተርኔት ተደራሽነት አሁንም ውስን ቢሆንም በመጪዎቹ ዓመታት ትርጉም ያለው ለውጥ ለማምጣት በሚችል ደረጃ ያድጋል የሚል እምነት አላቸው። ነፃ የህትመት ውጤቶች በመዘጋታቸውና የነፃ ሚዲያ በመጥፋቱ የኢንተርኔት የዜና አቅርቦት በተለይ በውጭ ሀገራት በሚኖሩ ኢትዮጵያውያን ዘንድ እያደገ ነው። የዞን ዘጠኝ ጦማሪያን በወጣቶችና በውጭ ሀገራት በሚኖሩ ኢትዮጵያውያን ዘንድ ያገኙትን ተቀባይነት ስንመለከት የድረገጽ መገናኛ ብዙሃን በመጪዎቹ ዓመታት ከዚህ በላይ ያድጋሉ። ለዚህም የዞን ዘጠኝ አባላት ላበረከቱት አስተዋጽኦ ምስጋና ይገባቸዋል። የፌክቪ የዞን ዘጠኝ የኢንተርኔት አምድ አሁን አሁን እንደ ወትሮው የበይነ መረብ ዘመቻዎችን ማካሄዱን የጉዞ ማስታወሻ የሚሆን የኢትዮጵያ ጋዜጦች ምንጻፉ ብሎ መፈተሹን አቁሟል። ሶሊያና ሽመልስ አሁን በእስር ላይ በሚገኙት አራት የዞን ዘጠኝ አባላት ላይ ያተኮረው ስራ ወደፊትም እንደሚቀጥል ትናገራለች። ከዚህ በኋላ እንደገና እነሱ ተፈተው ሲወጡ ድረስ ያው የዞን ዘጠኝ ጦማሪያን ይፈቱ ማለታችን ይቀጥላል ና በአጭር ጊዜ እቅድ እስር ቤት የቀርቱን ጓደኞቻችንን ይፈቱ መጠየቁንና የፍርድ ሂደታቸው ምን እንደሚመስል እና መጠረ ሽብር ህጉ የተያዙ ሌሎች ሰዎችን ጉዳይ ምን እንደሚመስል ላይ አተኩረን ነው የምንቀጥለው። ግን ለረጅም ጊዜ እቅድ እነሱ ከእስር ቤት ከወጡ በኋላ የሚሆነውን አሁን ለመገመት በጣም አስቸጋሪ ነው። ግን የሚቀር ነገር አይመስለኝም። መልክ ሊቀይር ይችላል፣ አቅጣጫ ሊቀይር ይችላል። ግን ይሄ ሀሳባችንን መግለጻችን በተለያየ መልኩ ይቀጥላል። በዘንዘጠኝ ፎርምም ሆነ ከዘንዘጠኝ ውጭ በሆነ ፎርም ማለት ነው።